የፌዴራል ጠቅላይ አቃቤ ሕግ እነ ማስረሻ ሰጤ ብሬ በሚል መዝገብ በቅሊንጦ ማረሚያ ቤት ቃጠሎ በ23 ታሳሪዎች ግድያና ሽብር ወንጀል ክስ የተመሠረተባቸው የ38 እስረኞች ተጠርጣሪዎች ጉዳይ በዝግ ችሎት እንዲታይ ላቀረበው አቤቱታ የተከሳሾቹ ጠበቆች መቃወሚያ አቅርበዋል። እስረኞቹ ጨለማ ቤት እንደታሰሩና በቤተሰብ መጎብኘት እንዳልቻሉ ለችሎቱ መናገራቸውን በዛሬ ዕለት በችሎት ላይ የተገኙት የአምስት ተከሳሾች ጠበቃ አቶ ሰኢድ አብደላ ለአሜሪካ ድምፅ ገልጠዋል ሲሆን ግርማ ዝርዝር አላት። በነሐሴ ወር 2008 ዓ.ም ቃጠሎ የደረሰበት ቂሊንጦ ማረሚያ ቤትን በማቃጠል የተጠረጠሩት 38 እስረኛ ተከሳሾች በከፍተኛ ፍርድ ቤት 19ኛ ወንጀል ችሎት በመመላለስና ጉዳያቸውን በመከታተል ላይ ይገኛሉ። የዛሬው ቀጠሮ ደግሞ የፌዴራል አቃቤ ህግ የክሱ ሂደት በዝግ ይታይልኝ በሚል ላቀረበው አቤቱታ የተከሳሽ ጠበቆችን መቃወሚያ ለመቀበል ነበር። ከተከሳሾቹ ውስጥ የአምስቱ ጠበቃ የሆኑት አቶ ሰይድ አብደላ ተገኝተው ነበር። በችሎት የአቤቱታቸውን ይዘትም ጠይቂያቸው ነበር። እኛ በግልጽ ችሎት መሰማት ህገ መንግስት አዊ መብት ነው። የፌዴሪ ህገ መንግስት አንቀጽ ሀያ ንዑስ አንቀጽ አንድ ላይ በማንኛውም ክስ በግልጽ ችሎት መታየት አለበት። ይህ መብት ሊገደብ የሚችለው ተከሳሹ ጥቅም ሲባል በመጀመሪያ ደረጃ ምናልባት የግለሰብን ነው በግልጽ ችሎት ለጡ መታየቱ እሱን ስብና የሚጎዳ ከሆነ ወይም ለሀገሪቱ ደህንነት አስጊ ከሆነ ነው። ህገ መንግስቱ ላይ ዝግ ችሎት ይታያል የሚለው አቃቤ ህግ ያቀረባቸው ምክንያቶች ምስክሮቻችንም በችሎትም ሆነ በማረሚያ ቤት አሰራርተውብናል የሚል ነው። እኛ መልሳችን ያተኮረው በችሎት ላይ አሰራርተዋል የሚለው ተአማኒነት የለውም። ምክንያቱም ችሎቱ ላይ ታራሚዎቹ ወይም ተከሳሾቹ በፖሊስ ጥበቃ ውስጥ ነው ያሉት የሚያደርጉት እንቅስቃሴ ሆና በፖሊስ ጥበቃ ውስጥ ያለ ነው እያለ ምስክሮችን አሰራርተዋል የሚለው ተአማኒነት የለውም። ከዚህም በላይ ደግሞ ምስክሮቹ ባሰራሩበት ህዝብ ችሎቱን የመከታተል መብቱ ሊገደብ አይገባል። በማረሚያ ቤት አስፈራርተዋል ከተባለም ያንኑ በማስረጃ አረጋግጦ ምስክርም ማስፈራራት ወንጀል ስለሆነ በወንጀል መክሰስ እንጂ ህገ መንግስታዊ መብት የሆነውን በግልጽ ችሎት የመዳኘት መብት በዝግ ችሎት እንዲደረግ መጠየቁ አግባብ አይደለም የሚል መልስ ነው ያቀረብነው። ተቃውሞውን ካቀረቡ በኋላ ፍርድ ቤቱ ለብይን ቀጠሮ መስጠቱን የተናገሩት አቶ ሰኢድ ከዛ በኋላ እኛም አቤቱታ አለን ብለው ተከሳሾቹ መናገር ጀመሩ ይላሉ። ፍርድ ቤቱ አቤቱታ ካላችሁ በአቤቱታ ቀን በጠበቃዎቻችሁ አማካኝነት በጽሁፍ ወይም እናንተ ከሆናችሁ በራሳችሁ በጽሁፍ ማቅረብ ትችላላችሁ፣ እዚህ በድምፅ አንቀበልም ሲል ተከሳሹ ሳይፈቀድለት ተነስተው መናገር ጀመረ። ሁሉም ያለውን ብሶት መናገር ጀመረ። ጨለማ ቤት ነው ያለ ነው፣ እዛ ከቤተሰቦች ጋር መገናኘት ተከልክለናል። ቤተሰቦች እየጠየቁን አይደለም ሀያ አራት ሰዓት ብርሃን አናገኝም ይህንን ደግሞ ፍርድ ቤቱ ሊሰማን ይገባል እያሉ ነበር ሲናገሩ የነበሩት እንደውም አንደኛው ተከሳሽ ቤተሰብ እንደማንገናኝ ይኸው እናቴም ስለመጡ አሁን እናቴንም መጠየቅ ይችላል ተመላልሰው ሰው ማግኘት አልቻሉም የሚለውን ሁሉ ተናግሯል ፖሊሶች ሊያስቆሙ ቢሞክሩ ታራኞቹ ዝም ብለው መናገር ስለቀጠሉ ፍርድ ቤቱ ወዲያው ለሀያ ሁለት ለብይን ቀጥር ያለው ችሎቱ አብቅቷል እነሱ እንዲወጡ ብሎ ትዕዛዝ ሰጥቶ ፖሊሶች እነሱ ከዚሁ ቂሊንጦ ማረሚያ ቤት ማቃጠል በኋላ ባለፈው ሰኞ 121 እስረኛ ተከሳሾች የተካተቱበት ሌላ የክስ መዝገብ በከፍተኛ ፍርድ ቤት ሶስተኛ ወንጀል ችሎት ተከፍቶ በመታየት ላይ እንደሆነ መዘገባችን ይታወሳል።